በዋሽንግተን ዲሲና በአካባቢዋ የሚኖሩ የኢትዮጵያ አየር መንገድ የቀድሞ ሠራተኞች የቀድሞ ባልደረቦቻቸውንና በቢሾፍቱ አደጋ ሕይወታቸው ለጠፋ ተሳፋሪዎች በሙሉ የጸሎትና የመታሰቢያ ሥነ ሥርዓት አዘጋጅተዋል። ዝግጅቱ የተጠራው ለከነገ በስቲያ እሁድ ነው። አስተባባሪዎቹን ሰለሞን አባተ ዛሬ አነጋግሯቸዋል። የፊታችን እሁድ ከነገ በስቲያ መታሰቢያ ዝግጅት ማዘጋጀታችሁን ሰምቼ ነበርና ስለዚያ ዝግጅታችሁ ንገሩኝ እስቲ እነማን ናችሁ? በምን ሁኔታ ነው የምታዘጋጁት? እንዴት ነው የተሰበሰባችሁት? በበጌራ ወርቅ እኔ እንግዲህ የቀድሞ የኢትዮጵያ አየር መንገድ የበረራ አስተናጋጅ ነኝ እና ይህንን ፕሮግራም ያዘጋጀነው እጅግ በጣም አሳዛኝና አስደንጋጭ የሆነ አደጋ ደርሷል እና በዛ አደጋ ሕይወታቸውን ላጡ የቀድሞ የስራ ባልደረቦቻችን እና መንገደኞችን ለማሰብና ሀዘናችንን ለመግለጽ የተዘጋጀ ፕሮግራም ነው። እኔ አቶ ገነነ እባላለሁ በኢትዮጵያ አየር መንገድ የትራንስፖርት ክፍል ፎርማን የነበርኩ ነኝ። እና የበረራው ክፍል ከማንኛውም የበለጠ ቀጥተኛው ግንኙነት ከኛ ጋር ስለሆነ የቅርብ ግንኙነት ስላለን ለደረሰው አደጋ በጣም ከፍተኛ እንትን ይሰማኛል። አቶ ስመኝ እባላለሁ። በኢትዮጵያ አየር መንገድ የአውሮፕላን ጥገና ባለሙያነት ስሰራ የቆየው ነኝ። እንዲሁም በስልጠናው ክፍል ውስጥ ሳገለግል የቆየሁኝ ነኝ። ኢትዮጵያ ሕዝብ ብቻ ሳይሆን ለመላው ዓለም ያሳዘነ ከፍተኛ አደጋ ደርሷል። ይህም የቀድሞ የኢትዮጵያ አየር መንገድ የቴክኒክ ሰራተኞች ወይም የኤርክራፍት ቴክኒሽያኖች በሰሜን አሜሪካ በሚገኙት እነሱን ወክ እየስናገር ልባችን በጣም በከፍተኛ ሀዘን የተሰማው ነው። የስራ ባልደረቦቻችን ብቻ ሳይሆን የስራ ወንድሞቻችን ማለት ይቀለኛል። ብዙዎቹ አብረን የሰራንን እና በጣም ከፍተኛ ሀዘን ደርሶብናል። ይህንን ለቤተሰቦቻቸውም፣ ለመላው ዓለም እግዚአብሔር መጽናናቱን እንዲሰጣቸው እንመኛለን። ዝግጅታችንም እነሱን ለማሰብ የተከናወነ ዝግጅት ነው። ይህን ነው፣ እንዴት ተሰባሰባችሁ? እንዴት አዘጋጃችሁ? የት ነው የምታዘጋጁት? ይህንን ስነ ስርዓት በስንት ሰዓት ነው የሚዘጋጀው? ግሩፕ አለ፣ የቀድሞ የበረራ አስተናጋጆች ግሩፕ አለ፣ የግራንድ ቴክኒሽያኖች የስቴሽኖች ግሩፕ አለ እና እዛ ግሩፕ ላይ ነው መጀመሪያ የጀመርነው ያዘጋጀነው። ቦታው የሚሆነው አርሊንግተን ቨርጂኒያ የኢትዮጵያን ኮሚዩኒቲ ነው የሚሆነው እና ፕሮግራሙ ምን ምን ያካትታል የሚለው ከተለያዩ የሃይማኖት አባቶችን ጋብዘናል። ከተለያዩ ሃይማኖት አባ አባቶች ጸሎትና የእግዚአብሔር ቃል ይነገራል። ለቀድሞ ቀድሞ የስራ ባልደረቦቻችን በጣም አጭር የሆነ ባዮግራፊ ይኖራል። በተጨማሪ የተለያዩ ግጥሞች ይነበባሉ። ሌላ የቀድሞም አሁንም ካምፓኒ ውስጥ እየሰሩ ያሉ ሰዎች ንግግር ያደርጋሉ። በተጨማሪ ሻማ ብረተን በጸሎት እንዘጋለን ማለት ነው። ነፍስ ይማር ለማለት እንዴት ነው ጥሪያችሁን እያስተላለፋችሁ ያላችሁት? ዋናው መንገድ ሶሻል ሚዲያ፣ በተጨማሪ ደግሞ በሃይማኖት ቦታዎች እንዲነገሩም አድርገናል። ይሄ ሳውዝ ሃይላንድ ስትሪት ላይ የሚገኘው የኢትዮጵያ ማህበረሰብ ውስጥ ነው የምታካሂዱት? ፕሮግራሙ የሚካሄደው ከሁለት ሰዓት እስከ አራት ሰዓት ነው። የፊታችን እሁድ ማለት ነው። የፊታችን እሁድ። አቶ ገነነ እርስዎ በጣም ቅርበት እንዳሉት ነግረውኛል፣ የነበሩበት የስራ ቦታ በጣም ቅርበት ያለው እንደሆነ ከበረራው ጋር ነግረውኛል። እና እንዴት ነው የምትገናኙት ከአብራሪዎችም ከአስተናጋጆችም ጋር? ዋናውን የትራንስፖርት አገልግሎት ዶር ቱ ዶር ስለምንሰጥና እያንዳንዱ ፍላይት ከመብረራቸው በፊት እስኬጁሉ ለእኛ ነው የሚደርሰው። እስኬጁል ከደረሰ በኋላ እያንዳንዱን ፍላይት ኮኦርዲኔት አድርገን እያንዳንዱን ክሩ ከቤት አንጥተን ወደ ስራ ከስራም ሲመለሱ መልሰን ወደ ቤት የምናደርስ ስለሆነ ከማንኛውም ለሁሉም የኢትዮጵያ አየር መንገድ ሰራተኛ እንሰጣለን፣ አገልግሎቱን በሰፊ ሰርቪሱን እንሰጣለን። ነገር ግን ክሮዎቹ ግን ቀን ከቀን ከማንኛውም የበለጠ የስራ ባህሪያችን ስለሚያገናኘን እንዲህ አይነቱን አጋጣሚ በሰማሁ በተለይ እኔ በጣም ያሳዘነኝና ሌሎቹም አደጋዎች በደረሱ ጊዜ ነበር። የዘንድሮውን አደጋ ግን በጣም ካሳዘነኝና በጣም ከተሰማኝ ነገር አንዱ እኔ አዲስ አበባ ነበርኩ። ቅዳሜ ማታ ፍላይት ተሳፍሬ መጣሁ። ልክ ኢሚግሬሽን ላይ ስደርስ በአጋጣሚ ስልክ የከፈተ ሰው ኢትዮጵያን ኤርላይንስ እንደዚህ ሆነ ሲሉኝ ሾክ ድንንኩትና በቃ ዘነገጡ አልቻልኩም። በጣም አሰማሜ ራሱ ከሌላው ጊዜ በጣም የተለየ ነውና በጣም በጣም ነው ሾክ እዚህ ያደረገኝ። ምክንያቱም የተለያዩ ሀገሮች ካስተመሮች ናቸው። እነኛ ካስተመሮችም ቢሆን አየር መንገዱን እዚህ ያደረሱ ስለሆነ ከሰራተኞቻችንና ከስራ ጓደኞቻችን ለይተን የምናያቸው አይደለንም። አየር መንገዱ በእኛ በሰራተኛው ድካም ብቻ አይደለም እዚህ የደረሰው። ካስተመሩ ባይኖር ከፋይ መንገደኛው ባይኖር ኖሮ አየር መንገዱ እዚህ ዝና ላይ ባልደረሰ ነበር። ስለዚህ በደረሰው አደጋ የሰራተኛው ቤተሰቦች በአየር መንገዱ ተሳፍረው ሕይወታቸው ላለፉት ቤተሰቦችም ጭምር ከፍተኛ ሐዘን እየገለጽ ለቀሩትም ቤተሰቦች ሁሉ መጽናናትን እመኛለሁ። ስለዚህ የእሁዱ ዝግጅታችሁ ለ ባልደረቦቻችሁ ብቻ ሳይሆን በዛ አይሮፕላን ላይ በደረሰው ጉዳት ለጠፉ ሁሉ ነው ማለት ነው። በትክክል ክሮቹ ይህንን ኮርዲኔት አድርገው ወደ እኔ ሲደውሉ፣ እኛ ደግሞ የዜ ትራንስፖርት ክፍልና የቤት ሰርቪስ አባል የራሳችን ማህበር ስለነበረን ልክ እንደ ደወሉልኝ ወደዛ ወደ ማህበሩ ደውዬ እኛም ከነ ቤተሰቦቻችን በቦታው ላይ እንደምንገናኝ እያቀናጀና ያለን። አቶ ስመኝ፣ እርስዎ የቴክኒክ ክፍሉ ሰራተኛ ኖት እና እንደዚህ አይነት አደጋ አየር መንገዱ ላይ ሲደርስ እንደ ቴክኒክ ባለሙያ ምንድን ነው የሚያስቡት? ይሄ ጄት ቀደም ብሎ በቴክኒክ ባለሙያዎች ታይቶ እንዲህ አይነት ችግር ሊያስከትል እንደሚችል አይገመትም ነበር ወይ? ብላክ ቦክስ የተባለው ዲኤፍዲአር ወይም ቮይስ ሪከርደሮች ወጥቶ ተወስደዋል እነሱ እንግዲህ ከመጀመሪያው ጀምሮ ያሉትን ነገሮች የእያንዳንዱን እንቅስቃሴዎች የሚነግሩ ነው ዲኤፍዲአር የተባለው እያንዳንዱን እንቅስቃሴዎች ምን ተከናውኑ ነበረ የሚለውን ዲጂታል በሆነ መልኩ የሚያቀርብ ነው ምን አክሽን እንደወሰደ ፓይለቱ ፓይለቱ በወሰደው አክሽን ውስጥ እያንዳንዱ ነገሮች ምን ምላሽ እንደሰጡ እቃዎቹ ራሳቸው ለታዘዙት ነገር ምን ምላሽ እንደሰጡ ሪፖርቱን ጀነሬት የሚያደርግ ነው ወይም የሚያወጣ ነው እና ከዛ መረዳት እንችላለን። ግን እንደ ቅድመ ትንበያ እንዳይሆንብኝ መሬት ላይ ካለ ከቴክኖሎጂ ባሻገር ከኛ ሰዎች ጋር እንትን ይኖራል ብዬ እንደማመን በጣም ይቸገራለሁ የሚያሉት ጥንቃቄዎች ስለማቸ በቅርብ የምታውቋቸው ባልደረቦቻችሁ አሉ? በግለሰብ ደረጃ የምታውቋቸው በዚህ የተጎዱ ያው በስራ ደረጃ አብሮ በመስራት አብሮ በመብረር ሳራን አውቃታለሁ፣ እና በተጨማሪም ካፕቴን ያሬድን አብሬው በመብረር አውቀዋለሁ። እንዴት ነበሩ እነዚህ ሰዎች? በሚገርም ሁኔታ ሁለቱም እጅግ በጣም ጥሩ ሰዎች በጣም ሰው አክባሪ ትሑት የስራ ሰዎች ነበሩ። ከብቃት አኳያ ካፕቴን ያሬድ ሊጠረጥሯቸው የሚችሉበት ሁኔታ አለ? እኔ እንግዲህ እስከማውቀው በፍጹም እንዲህ አይነት እሳቸውን ብቻ ሳይሆን አብዛኛው የኢትዮጵያ አየር መንገድ ፓይለቶች እጅግ በጣም የተመሰገኑ በጣም በከፍተኛ ከፍተኛ ትሬኒንግ አልፈው ለዚህ የሚደርሱ ናቸው እና ብዙ ጊዜ ዋናውም አንደኛው በዓለም ዙሪያ ኢትዮጵያ አየር መንገድ የሚታወቅበት ሴፍቲ ሪካርዱ ነው። ያ ደግሞ እንግዲህ የደህንነት ታሪኩ ማለት ነው። የደህንነት አዎ፣ የደህንነት ታሪኩ አንዱ የሚታወቅበት እሱ ነው እና ያም ካለው ትሬኒንግ እና ከፓይለቶቹ ብቃት የተነሳ ነው ብዬ አምናለው። የአየር መንገዱ ሰራተኛ እጅግ ጠንካራ ሰራተኛ፣ በብዙ ስልጠናዎች አልፎ የሚመጣ ነው እና በካፕቴን ያሬድ ብቃት ተማመናለሁ። መጨረሻ ማለት የምፈልገው በዚህ አደጋ ህይወታቸውን ያጡ ሰዎች ቤተሰቦችን፣ ወዳጆችን መጽናናትን እግዚአብሔር ይስጣችሁ ላለው። በተጨማሪ ነፍሳቸውን ላጡ የስራ ባልደረቦቻችንና መንገደኞቻችን እግዚአብሔር ነፍሳቸውን በአጸደ ገነቱ ያውለው ለማለት ፈልጌ ነው። አመሰግናለሁ። በጣም እግዚአብሔር ይስጥልኝ። ደህና። አመሰግናለን።